The Voice of America. በኦሮሚያ ክልል የምስራቅ ሀረርጌ ዞን ባደረገው አሰሳ ልዩ ልዩ የጦር መሳሪያዎች መያዙን አስታውቋል። የጦር መሳሪያዎቹ ከተያዙባቸው መካከል 375ቱ ፍርድ ቤት መቅረባቸውን የዞኑ ፖሊስ የሕዝብ ግንኙነት ኃላፊ ኢንስፔክተር ቶሎሳ ጎሹ ለቪኦኤ ገልጸዋል። ኢንስፔክተሩን ሪፖርተራችን አዲስ ቸኮል አነጋግሮ ያጠናቀረው ዘገባ ቀጥሎ ይቀርባል። በትግራይ ክልል ወታደራዊ እርምጃ መወሰድ ከተጀመረበት ከጥቅምት 24 ማግስት ጀምሮ ባለው የአንድ ወር ገደማ ጊዜ ውስጥ በምስራቅ ኦሮሚያ የምስራቅ አረርጌ ዞን በተደረገ አሰሳ ልዩ ልዩ የጦር መሳሪያዎች መያዙን ዞኑ ለቪኦኤ አስታውቋል። የዞኑ ፖሊስ የኮሚኒኬሽን ኃላፊ ኢንስፔክተር ቶሎሳ ጎሹ ከጦር መሳሪያዎች ባሻገር ሌሎች ወታደራዊ ቁሳቁሶችም ተይዘዋል ብለዋል። ወይ በተገኙት ስራዎች ያገኘናቸው ውጤቶች አራት መቶ ሀምሳ አራት የተለያዩ ሽጉጦች፣ ሰላሳ አንድ ክላሽንኮፕ ሀያ ሰባት ኋላቀር ጦር መሳሪያ ሰማንያ ስድስት ጸረ ሰው ቦምብ አራት መቶ ዘጠና መሰል ካርታዎች፣ ሶስት ሺ ሶስት መቶ ሀያ ዘጠኝ የተለያዩ ጥይቶች፣ ሶስት ጦርሜዳ ሜዳ አጉሊ መነጽር፣ ስምንት የወታደር አልባሳት፣ ሁለት ጸረ ተሽከርካሪ ፈንጅ፣ አንድ ዲጂታል ካሜራ እንዲሁም አራት ላፕቶፖች ተገኝቶበታል። ሁለት ጂፒኤስ ማለት አቅጣጫ ተቋሚ ነው ጦር ነው ወይ ደግሞ አቀማመጥ መሬት አቀማመጥን ሁለት አር ፒ ጂ ጦር መሳሪያ ነው። እነኚህ መሳሪያዎች የተያዙት እየተዘዋወሩ ሳይሆን በአሰሳ ነው ያሉት ኢንስፔክተር ቶሎሳ የጦር መሳሪያዎች የተያዙባቸው ግለሰቦችን ፍርድ ቤት እየቀረቡ ናቸው ብለዋል። በዚህ ጋር ተያይዘው አራት መቶ ሰባ ሶስት ሰዎች በቁጥጥር ስር ውሎ ሶስት መቶ ሰባ አምስቱ ላይ የአቃቢ ህግ ምስክር እየተጠራባቸው ይገኛል። በምስራቅ አድርጌ ወታደራዊ እንቅስቃሴ አልነበረም ያሉት ኢንስፔክተሩ ከነትጥቃቸው የተያዙ የኦነግ ሸኔ አባላት ናቸው ያሏቸው ግለሰቦች ግን መኖራቸውን ገልጸዋል። ከወታደራዊ እንቅስቃሴ ይልቅ የንግድ እንቅስቃሴ ቀባን ወይም በተለምዶ ለገ ጥገና የሚባለውን የአድማ ጥሪ በትግል ስልትነት የሚከተሉ አሉ ያሉት ኢንስፔክተር ቶሎሳ ይህ ግን እየተሳካ አይደለም ብለዋል። የዞናችን ደግሞ ሀረርጌ የምኖረውና የምንቀሳቀሰው ዕለታዊ ጥቅም ነው። ዕለታዊ ጥቅም ማለት ጉዱራና ሙዱራ የሚባሉ አሉ። አታክልትና ጫት አይነት አታክልት፣ ድንች ቆመን፣ ሰላጣ ስኩቶች አሉ። አሁን ከዚህ ጋር ተያይዞ ይሄ ለገና የሚባለው ነገር ምንድን ነው ? አሁን በአሁኑ ጊዜ እንደማይሰራ ነው። ለምን? ህብረተሰቡ እኮ ሀብቱ ቤት ውስጥ ቀርቶ ክሳራ ላይ እየጣለ ስላለ ካሉትና ካሳለፋቸው ቀናት በተረዳ በአሁኑ ጊዜ ለዚህኛ እንኳ መስማት ጆሮውን አይሰጥም እና ምንድነው ያደርገነ ያለውን ህብረተሰቡ ከጸቶ አካሉ ጎዶ ነው ቤተሰብ ቤተሰብን፣ ወንድም ወንድሙን፣ ወንድም አባቱን፣ አባት ልጁን አምስት ደግሞ ባህሏን አጋልጣ ወደ ህግ ቀርቦ ተስተካክሎ ወደ ሰላም እንድመለስና ያለፉት ውከቶችና የነበሩት ብዙ ቦታ የሰው ህይወት ላይና ንብረት ላይ የነበሩትን ድርጊቶች ሁለተኛ እንደማይደግምና የህዝበረሰብ በቁርጠኝነት ከኛ ጎን ሆኖ እስከ መጨረሻ እየታገለ መሆኑ ነው ምገልጽልን። በምስራቅ ሐረርጌ ዞን የአርቲስት አጫሉ ሁንዴሳ ሞት ተከትሎ አለመረጋጋት እንደነበረ ያስታወሱት ኢንስፔክተር ቶሎሳ በአሁኑ ሰዓት በቁጥጥር ስር እየዋሉ ያሉት ግን ከዚያ ጋር ግንኙነት ያላቸው አይደለም ብለዋል። የአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።